የዲ ደብልዩ ዜና በመጀመሪያም ርዕሶቹን እንሆ። ዓለም አቀፉ የመብት ተሟጋች ድርጅት አምኒስቲ ኢንተርናሽናል የአዲስ አበባ ፖሊስ አስሯቸዋል ያላቸው የትግራይ ተወላጆች ፍርድ ቤት እንዲቀርቡ ወይም እንዲለቀቁ ጠየቀ። የመብት ተሟጋቹ ድርጅት እንደሚለው የኢትዮጵያ መከላከያ ጦር ከትግራይ ከወጣ ወዲህ ፖሊስ በመቶ የሚቆጠሩ የትግራይ ተወላጆችን ያለ ፍርድ ቤት ትዕዛዝ አስሯል። ሰሜን ኢትዮጵያ ውስጥ ለተጨማሪ ግጭትና ጦርነት የሚደረገው ዝግጅት እንዳሳሰበው የጀርመን ውጭ ጉዳይ ሚኒስቴር አስታወቀ። ተፋላሚ ኃይላት በአስቸኳይ ተኩስ እንዲያቆሙም ጠየቀ። ሚኒስቴሩ ዛሬ እንዳለው ሕገ መንግሥትን ጥሶ ግዛትን በኃይል ወይም በሌላ መንገድ ከአንዱ ወገን ወደ ሌላው ይዞታ መቀየርም ተቀባይነት የለውም። የፓሪስ ክለብ የተባለው ማህበር የሚያስተናብራቸው አበዳሪ ሀገራት ለሱዳን ካበደሩት ገንዘብ ከ14 ነጥብ 1 ቢሊዮን ዶላር በላይ ገንዘብ ሰረዙም። ሀያ ሁለቱ አበዳሪ መንግስታት እንደሚሉት የሱዳን ጊዜያዊ መንግስት የጀመረው የምጣኔ ሀብት ተሃድሶና የሚከተለው ድህነትን የመቀነስ መርህ አርክቷቸዋል። ዜናው በዝርዝርም የአዲስ አበባ ፖሊስ ያለ ፍርድ ቤት ትዕዛዝ ያስራቸውን በርካታ የትግራይ ተወላጆችን እንዲለቅ ወይም ፍርድ ቤት እንዲያቀርብ አምኒስቲ ኢንተርናሽናል ጠየቀ። ዓለም አቀፉ የመብት ተሟጋች ድርጅት ዛሬ ባወጣው መግለጫው እንዳለው የአዲስ አበባ ፖሊስ ድርጅቱ በደርዘኖች የሚቆጠሩ ያላቸውን የትግራይ ተወላጆች በዘፈቀድ አስሯል። የአምኒስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ኃላፊ ዴፖርሰ ሙቼና እንዳሉት የኢትዮጵያ መከላከያ ሰራዊት ከትግራይ ከወጣና መንግስት የተናጠል ተኩስ አቁም ካወጀ ወዲህ አዲስ አበባ የሚኖሩ የትግራይ ተወላጆች በዘፈቀደ እየታሰሩ ነው። ሙቼና የዘፈቀደ የእስር ዘመቻ እያሉት እንዲቆም አምኒስቲ ኢንተርናሽናል ይጠይቃል ብለዋል። አምኒስቲ ኢንተርናሽናል የትግራይ ተወላጆች መታሰራቸውን ከተለቀቁ የቀድሞ እስረኞች ከአይን ምስክሮችና ከጠበቆች ማረጋገጡን አስታውቋል። ይሁንና የድርጅቱ መግለጫ እስረኞቹ ያሉበት ቦታ አይታወቅም ይላል። ሙቼና የታሰሩት በሙሉ ዓለም አቀፍ ተቀባይነት ባለው ወንጀል እንዲከሰሱ፣ ፍትሃዊ ብይን እንዲሰጣቸው፣ አሊያም በአስቸኳይና ያለምንም ቅድመ ሁኔታ እንዲለቀቁ ጠይቀዋል። የአምኒስቲ ኢንተርናሽናል የምስራቅ አፍሪቃ የሰባዊ መብት አጥኚ አቶ ፍሳሐ ተክሌም የሙቼናን አባባል ደግመውታል በወንጀል ተጠርጥረዋል ከተባለ ፍርድ ቤት ማቅረብ መቻል አለበት መንግስት ተጨማሪም ደግሞ ከቤተሰቦቻቸውና ከጠበቆቻቸው ጋር እንዲገናኙ ማድረግ መቻል አለበት ያን ማድረግ ካልተቻለ ደግሞ ያው በተቻለ ፍጥነት መለቀቅ አለባቸው ነው የሚለው። ኢትዮጵያ ውስጥ ያለው ሁኔታ እንዳሳሰባት ጀርመን አስታወቀች። የጀርመን ውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው ትግራይ ውስጥ የሰብአዊ ሁኔታ አሁንም እየከፋ ነው። ሚኒስቴሩ በስም ያልጠቀሳቸው የተለያዩ ብሔረሰቦች መካከል የአስጊ ጦርነት ዝግጅት እየተደረገ መሆኑን ገልጾም ወደ ግጭትና ጦርነት የሚያመሩ ዝግጅቶች በተቻለ መጠን መቆም አለባቸው ብሏልም። መግለጫው እንደሚለው ተፋላሚ ኃይላት በሙሉ በአስቸኳይ ተኩስ ማቆምና የሚያቆሙትን ተኩስ ገቢር ማድረግ አለባቸው። መግለጫው አክሎ እንዳለው የሀገሪቱ ሕገ መንግሥት ከሚያዘው ውጪ አካባቢዎችን ወይም ግዛቶችን ከአንዱ ወደ ሌላው ወገን ይዞታ በኃይል ወይም በሌላ መንገድ መቀየር ተቀባይነት የለውም። ትግራይ ውስጥ ለችግር ለተጋለጠው ሕዝብ ሰብአዊ እርዳታ ሳይታጎል እንዲደርስ ማድረግ በጦርነቱ የተፈናቀሉ ነዋሪዎች ወደየቀያቸውን እንዲመለሱ መርዳት ቅድሚያ የሚሰጠው ጉዳይ መሆኑንም የጀርመን ውጭ ጉዳይ ሚኒስቴር መግለጫ ጠቅሷል። የቀድሞው የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ መታሰራቸውን በመቃወም ሰበብ የሀገሪቱን ከተሞች ባመሰቃቀለው ዘረፋ፣ ሁከትና ግጭት የተገደሉት ሰዎች ቁጥር ከአንድ መቶ በለጠ። ፖሊስ እንዳስታወቀው ሁከቱ በአንዳንድ ከተሞች ጋብ ቢልም ጋውቴንግ፣ ኳዙሉ ናታል፣ በምስራቅ በሰሜንና በምዕራባዊ ኬፕ ዛሬም ቀጥሎ ነው የዋለው። በንጉሥ ሻካ ስም የተሰየመው የኳዙሉ ናታል ዋና አውሮፕላን ማረፊያም ዛሬ መመዝበሩ ተዘግቧል። የደቡብ አፍሪካው ፕሬዚደንት ሲሪያል ራማፎዛ ግጭትና ሁከቱን ሆን ተብሎ የተቀሰቀሰ ነው በማለት በስም ያልጠቀሷቸውን ኃይላት አውግዘዋል። ፕሬዝደንቱ አክለው እንዳሉት ደቡብ አፍሪቃ የስርዓት አልበኞችና የወሮ በሎች መፈንጫ እንድትሆን መንግስታቸው አይፈቅድም ፕሬዚደንቱ ተጨማሪ 25 ሺህ ወታደሮች እንዲዘምቱ አዘዋልም ይህ ሀገራችን ውስጥ ማየት የምንፈልገው አይደለም የህዝቡን ደህንነት የሀገሪቱን ሀብት ደህንነት ለማስጠበቅ ማድረግ ያለብንን ነገር በሙሉ ዳግም እናጤናለን ይሁንና አሁን ተጨማሪ ጸጥታ አስከባሪዎችን እንደምናዘምት ማሳወቅ እፈልጋለሁ። 25 ሺህ ወታደሮች በአጭር ጊዜ ውስጥ ይዘምታሉ። መላውን ክፍለ ግዛት ጋውንቴንግንም ጭምር ያጥለቀልቁታል። ያለንበት ሁኔታ በጣም መጥፎ ነው። የቀድሞው የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ለፍርድ ቤት መረጃ አልሰጥም በማለታቸው በ15 ወራት እስራት መቀጣታቸውን በመቃወም ሰበብ ባለፈው ሳምንት አደባባይ የወጣው ሕዝብ መደብሮችን፣ መጋዘኖችን፣ ምግብ ቤቶችን፣ ባንኮችን እና ሌሎች ተቋማትን ዘርፏል፣ ሰባብሯል፣ አቃጥሏል፣ ከጸጥታ አስከባሪዎች ጋር ተጋጭቷልም። ይህ ዶች ቬለ ነው። የፓሪስ ክለብ የተሰኘው ስብስብ የሚያስተናብራቸው አበዳሪ ሀገራት ለሱዳን ካበደሩት ገንዘብ 14.1 ቢሊዮን ዶላሩን ሰረዙ። አበዳሪዎቹ ዕዳውን የሰረዙት ከጦር ኃይልና ከሲቪል የተውጣጣው የሱዳን ቅይጥ ጊዜያዊ መንግሥት የሚያደርገውን የምጣኔ ሀብት አድሶና ድህነትን የመቀነስ መርሁ ስላረካቸው እንደሆነ ተዘግቧል። አበዳሪዎቹ ሱዳን ከቀረባት ዕዳ 9.4 ቢሊዮን ዶላሩን የምትከፍልበትን ጊዜ አሸጋሽ ገውላታለም የዩናይትድ ስቴትሱ ዜና አገልግሎት አሶሲየትድ ፕሬስ እንደዘገበው የፓሪስ ክለብ የሚያስተናብራቸው 22ቱ አበዳሪ መንግሥታት ለሱዳን ተጨማሪ የዳ ስረዛ ሊያደርጉላት እንደሚችሉ ጠቁመዋለም። ሱዳን ያለባት የውጪ ዕዳ ወደ 70 ቢሊዮን የአሜሪካን ዶላር ይገመታል። የዓለም ገንዘብ ድርጅት አይኤምኤፍ ባለፈው ወር የ1.4 ቢሊዮን ዶላር ዕዳ ሰርዞላት ነበረ። ፈረንሳይ በበኩሏ 5 ቢሊዮን ዶላር ዕዳ ሰርዛላታለች። የጀርመንን ምዕራባዊ ግዛቶችን ከጀርመን ጋር የሚጎራበቱ የቤልጂክ የኔዘርላንድስና የከፊል ላክሰምበርግን ግዛቶች ያጥለቀለቀው ጎርፍ ከ110 በላይ ሰዎችን ገደለ፣ በብዙ ሺህ የሚቆጠሩ አፈናቀለ፣ በብዙ ሺህ የሚቆጠሩ ቤቶችንም አፈራረሰ። ከፍተኛ ጉዳት የደረሰው ዶቼ ቬለ ከሚገኝበት የቦን ከተማ በ20ና 30 ኪሎ ሜትር ርቀት ላይ የሚገኙ አካባቢዎች ናቸው። ራይንላንድ ፋልስ እና ኖርድ ራይን ቬስትፋሊያ በተባሉት የምዕራብ ጀርመን ተጎራባች ክፍለ ግዛቶች ውስጥ እስካለፈው ሮብ ድረስ ለሶስት ተከታታይ ቀናት የጣለው ዝናብ ያስከተለው ጎርፍ መንገዶችን፣ ድልድዮችን፣ ሐዲዶችን፣ የኤሌክትሪክና የስልክ መስመሮችን የውሃና የፈሳሽ ቆሻሻ መተላለፊያ አባዎችን ከጥቅም ውጭ አድርጓቸዋል። የጀርመን የአደጋ ሠራተኞች፣ ሐኪሞች፣ ፖሊስ፣ የጦር ኃይል ባልደረቦችና ፈቃደኞች በአደጋው የተጎዱትን ሰዎች ለመርዳት ዛሬ ለሁለተኛ ቀን ሌት ከቀን እየባተሉ ነው። መራሄተ መንግሥት አንጌላ ሜርክል ለጉብኝት ከተጓዙበት ከዩናይትድ ስቴትስ ትናንት ባስተላለፉት መልእክት መንግሥታቸው ለጉዳተኞች አስፈላጊውን እርዳታ እንደሚሰጥ ቃል ገብተዋል። ፕሬዚደንት ቫልተር ሽታይን ማየር ዛሬ እንዳሉት ደግሞ ጀርመኖች በመከራ ጊዜ በጋራ ይቆማሉ። በእነዚህ ዕለታትና ሰዓታት ከኒያ ጎርፍ ሁሉንም ነገር ከቀማቸው ሰዎች ጎን መቆም በጣም አስፈላጊ ነው። የፌዴራሉና የክፍለ ግዛት መንግስታት ከፍተኛ ጉዳት የደረሰባቸውን ለመርዳት በጋራ መቆማቸው በጣም ጠቃሚ ነው። ጉዳት የደረሰባቸው ማህበረሰቦች ኪሳራቸውን ለመጠገን እርዳታ ያገኛሉ። በመከራ ሰዓት ሀገራችን በጋራ ትቆማለች። የአውሮፓ ሕብረትም በጎርፍ አደጋ ለተጎዱ አባላቱ እርዳታ ለመስጠት መወሰኑን የሕብረቱ ኮሚሽን ፕሬዚደንት ፎን ደር ላይን አስታውቀዋል። ወይዘሮ ፎን ደር ላይን እንዳሉት ኮሚሽናቸው ጀርመን፣ ቤልጂክ፣ ኔዘርላንድስና ላክሰምበርግን ለመርዳት የሚያስችለውን ስርዓት አነቃንቋል። ኮሚሽኑ በዚህ በጣም በጣም አስቸጋሪ አደጋ ወቅት ጉዳት የደረሰባቸውን አባል ሀገራት ለማገዝና ለመርዳት የሚያስፈልገውን ስርዓት አንቀሳቅሷል። በሶስቱ ሀገራት በተለይም ጀርመን ውስጥ አንድ ጊዜ በደረሰ አደጋ በርካታ ሰው ሲሞት ከሁለተኛው የዓለም ጦርነት ወዲህ ያሁኑ የመጀመሪያው ነው። ባለሙያዎች እንደሚሉት በአንዳንድ አካባቢዎች የጣለው የዝናብ መጠን ደግሞ በምዕተ ዓመት ውስጥ እጅግ ከፍተኛው ነው። ይህ ዶች በለ ነው። የማጠቃለያ ዜና አሰማችኋለሁ። ዓለም አቀፍ የመብት ተሟጋች ድርጅት አምኒስቲ ኢንተርናሽናል የአዲስ አበባ ፖሊስ አስሯቸዋል ያላቸው የትግራይ ተወላጆች ፍርድ ቤት እንዲቀርቡ ወይም እንዲለቀቁ ጠየቀ። የመብት ተሟጋቹ ድርጅት እንደሚለው የኢትዮጵያ መከላከያ ጦር ከትግራይ ከወጣ ወዲህ ፖሊስ በመቶ የሚቆጠሩ የትግራይ ተወላጆችን ያለ ፍርድ ቤት ትዕዛዝ አስሯል። ሰሜን ኢትዮጵያ ውስጥ ለተጨማሪ ግጭትና ጦርነት የሚደረገው ዝግጅት እንዳሳሰበው የጀርመን ውጭ ጉዳይ ሚኒስቴር አስታወቀ። ተፋላሚ ኃይላት በአስቸኳይ ተኩሱ እንዲያቆሙ ጠየቀ። ሚኒስቴሩ ዛሬ እንዳለው ሕገ መንግስትን ጥሶ ግዛትን በኃይል ወይም በሌላ መንገድ ከአንድ ወገን ወደ ሌላው ይዞታ መቀየር ተቀባይነት የለውም። የዜናው መልእክት የእስካሁኑ ነበር።